ግብጽና ኬንያ ናይጄሪያና ቱኒዚያ ዮርዳኖስና እስራኤል ሌላው ቀርቶ በዱባይና በአቡ ዳቢ ጥላ ስር የወደቀችው ካታር እኛም አለም ብላ ከሌሎቹ ጋር ተስፋ ሳትቆርጥ ብድግ ብላለች። ኢትዮጵያም አንደኛዋ ናት። የኢትዮጵያ የባህልና የቱሪዝም ሚኒስትር ወይዘሮ አይሻ መሐመድ አሁን ካሉት ጎብኚዎች በሦስት እጥፍ አሳድገን ሁለት ነጥብ አምስት ሚሊዮን ሰው ለማድረስ አስበናል የሚለውን አስተያየታቸውን ሰንዝረዋል። የመጀመሪያው ስትራቴጂያችን መሆን አለበት ብለን ያሰብነው አንደኛ አገራችን የነበራትን የገጽታ ግንባታ ስራ መስራት አለብን። በመጀመሪያ ደረጃ እያደረግን ያለነው የኢትዮጵያ የቱሪዝም ብራንዳችን መታወቂያችን ሰርቲን መንዝስ ኦፍ ሰንሻይን የነበረው ኦፍኮርስ፣ እሱ እንዳለ ሆነው ግን የኢትዮጵያን የአሁኑ ገጽታዋን የሚገልጽ ስላልሆነ በመጀመሪያ ኢትዮጵያ ላንድ ኦፍ ኦሪጅንስ ኢትዮጵያ የብዙ ነገሮች መጀመሪያና ምንጭ መሆኗን መሰረት መሆኗን የሚገልጽ እና እነዛን ደግሞ መገለጫዎቹ ደግሞ ማን ማን እንደሆኑ የያዘ አዲስ ብራንድ ይዘን ነው እዚህ የመጣ ነው። ቀጥለውም በሁለተኛ ደረጃ ሚኒስትሯ ወይዘሮ አይሻ ሰው ልጅ ዘር መነሻ ሀገር እንደሆነችም ጠቅሰዋል። አያይዘው አገሪቱ ለዓለም ያበረከተችውን የቡና ፍሬም አንስተዋል። ቀጥለውም ፕላስ ኢትዮጵያ የአባይ የብሉ ናይል ምንጭ ነች። በርካታ ባህላዊና ታሪካዊ እነዚህ ምንጮችም ኢትዮጵያ ውስጥ አሉ። ሃይማኖቶችም አሁን በዓለም ላይ ትልልቆቹ ሶስት ሃይማኖቶች ኦሪጂናል ሆነው በጣም ተጠብቀው ፕራክቲሳቸው እንደነበረ እየቀጠለ ያለባት ሀገር ናት ኢትዮጵያ ማለት ተቻችለውና እሳቸው እንዳሉት ተፋቅረው ስለሚኖሩት ስለ ብሔር ብሔረሰቦችም አንስተዋል። እቅድ ማውጣት አንድ ነገር ነው፣ ያንን እቅድ በሥራ ለመተርጎ መነሳት ደግሞ ሌላ ነገር ነው። በአገሪቱ ውስጥ የሚታዩት ሁኔታዎች ቱሪስቶችን ተዝናንቶ አገሪቱን እንዲጎበኝ የሚያስተማምኑ አይደለም። ረሃብ አለ፣ ወጣት ስደተኞች ሀገራቸውን ለቀው ይወጣሉ፣ በዛም ላይ የህዝብ አመፅ አለ ለሚለው ጥያቄ የባህልና የቱሪዝም ሚኒስትሯ ማንም ሰው በሰላም ወጥቶ በሰላም ቤቱ መግባት ይፈልጋል በሚለው አነጋገራቸው፣ የመጀመሪያው መልስ ሰጥተዋል። ሞትን ማንም አይመርጥም። ለሞት ደግሞ አይኬድም እና እሱ ትክክል ነው። እንትን ነው። እሱ ናቹራል ነገር ሆኖ ኢትዮጵያ ውስጥ አንደኛ፣ ኢትዮጵያ ያለችው በጣም ቮላታይል በሆነ በጣም አስቸጋሪ በሆነ ሪጅን ውስጥ ነው። ታውቀዋለህ፣ ኢስት አፍሪካ በጣም አሁን በጣም በርካታ ችግሮች አሉበት። እንደዛም ሆኖ ግን ኢትዮጵያ የሰላም ደሴት ሆና ነው እያለችው እስካሁን ድረስ ባለፉት ሃያ አምስት ዓመታት በርካታ ችግሮች ዙሪያዋን እያሉ ጥሩ ነገሮች ያሉባት ሀገር ናት። ነው አንዱ ትልቁ እንትናችን ሴኩሪቲያችንን ብዙ ሰዓታችንን እና ብዙ ገንዘባችንን እያጠፋን ያለ ነው ጊዜያችንን እያጠፋን ያለ ነው። የራሳችንን ከእኛም አልፎ የአካባቢያችንን ሰላም የማስጠበቅ ስራ እየሰራ ነው የኢትዮጵያ መንግስት። ሁለተኛው የድርቁ ሁኔታ ነው። ድርቅ አለ። ድርቁ ናቹራል ድርቅ ነው። ሊኖ ያስከተለው ነው። በበርካታ አለም አካባቢ እየተከሰተ ያለ ነገር ነው። ነገር ግን አሁን የኢትዮጵያ መንግስት እስካሁን በዚህ ያለፈው ሀያ ዓመት በሰራቸው ስራዎች ምክንያት ድርቁን ድርቅ አድርገን ማስቀረት ችለናል። ሚኒስትር አይሻ መሐመድም ቢሉም የአውሮፓና የአሜሪካ ውጭ ጉዳይ ሚኒስትሮች ዜጎቻቸው ቀውስና ትርምስ ካለበት አካባቢ እንዲርቁ በየጊዜው ማንም ማንበብ እንደሚችለው እያወጡ ያስጠነቅቃሉ ለሚለውም ጥያቄ አንዳንድ ኤምባሲዎች ትራቭል ወርኒንግ ያወጣሉ። በራሳቸው ልክ ነው፣ አትሂዱ፣ ወደዛ አትሂዱ፣ ወደዚያ ኢንሲደንቶችን በመፍራት ዜጎቻቸው ሴፍ እንዲሆኑ የሚሉት ነገር ይኖራል። አንዳንዴም ከዚህ በፊት የተከሰቱ ችግሮችን ኮት አድርገው አትሂዱ ይሉም አሉ። ስለዚህ እነዛን ለማረም ሀገራችን ውስጥ ያሉትን ኤምበሲዎች ከውጭ ጉዳይ ሚኒስቴር መስሪያ ቤት ጋር እየሆንን ትክክል ያልሆነ መግለጫ መሆኑን እያሳመንን ዜጎቻቸው ወደ አካባቢው እንዲሄዱ እነሱ የሚያስፈልጋቸውን ፉል ማስረጃ፣ ሴፍ መሆኑን የሚያሳይ ማስረጃ እያቀረብን ዜጎቻቸው ፍሪሊ ሄደው እየተመለሱ ነው ያሉት። የዓለም ጸጥታ ጉዳይ በብዙ ቦታ አሳሳቢ እየሆነ መጥተዋል። መንገደኛ ቱሪስቶችንም አሁን ግራ አጋብተዋል። ይልማ ሚካኤል ዶቸቨለ ራዲዮ ጣቢያ ከበርሊን ከተማ።